ትናንት እሁድ ህዳር 29 ቀን 2017 ዓ ም በአዲስ አበባ ከተማ የተለያዩ አካባቢዎች የጦር መሳሪያ ተኩስ ድምፆች ተሰምተዋል። ከቀኑ 10 ሰዓት አካባቢ ከሾላ በመገናኛ 24 ወደ ገርጂ መብራት ኃይልና ጃክሮስ በሚወስደው መንገድ በአውቶቡስ ሲጓዙ የነበሩ ታጣቂዎች አውቶቡሱ ላይ እንዳሉ በርካታ ጥይት ሲተኩሱ የአሜሪካ ድምፅ ዘጋቢም ተመልክቷል። መገናኛ 24 እየተባለ በሚጠራው አካባቢ በአውቶቡሱ ውስጥና ከአውቶቡሱ አናት ላይ ሆነው በአብዛኛው የመከላከያ ሰራዊት መለዮ የለበሱ የረዘመ ጸጉራቸውን ሹሩባ የተሰሩ ታጣቂዎች በእጃቸው በያዙት መሳሪያ ወደ ሰማይ በርከት ያለ ጥይት እየተኮሱ አልፈዋል። በወቅቱ መንገድ ላይ የነበሩ ሰዎችም በስጋትና በመደናገጥ ስሜት ክፍት ወዳገኟቸው ቤቶች ተሯሩጠው ገብተዋል። ስለተፈጸመው የተኩስ ድርጊት የአዲስ አበባ ከተማ ፖሊስ ትናንት ምሽት ላይ ባወጣው መግለጫ በከተማዋ በተለያዩ አካባቢዎች የተሰማው የጦር መሳሪያ ድምፅ የመንግስትን የሰላም ጥሪ ተቀብለው ወደ ተአድሶ ስልጠና ማዕከላት በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት እየተሰማ ነው ብሏል። የታጣቂ ቡድኑ አባላትን ወደ ተዘጋጀላቸው የታድሶ ስልጠና ማዕከላት የማጓጓዝ ስራ በስኬት እየተከናወነ ይገኛል ያለው መግለጫው፣ በዚህ መካከል ታጣቂዎቹ አዲስ አበባ ከተማን አቋርጠው ወደ ስልጠና ማዕከላት በሚንቀሳቀሱበት ወቅት እየጨፈሩና የደስታ ስሜት እያሰሙ ሲንቀሳቀሱ የተኩስ ድምፅ በማሰማታቸው በከተማው ነዋሪ ህዝብ ላይ ድንጋጤና መረበሽ ሊፈጠር ችሏል ተችሏል ሲል አክሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጉዳዩን በተመለከተ ባወጣው መግለጫ በአዲስ አበባና በሌሎች ቦታዎች ላይ ታጣቂዎች ሲገቡ በተተኮሰ ጥይት የደረሰ ጉዳት ካለ መንግስት አጣርቶ ይፋ እንዲያደርግ ጠይቋል። ዶክተር ሙሉ አለም ተገኝ ወርቅ የፓርቲው የህዝብ ግንኙነት ኃላፊ ናቸው። መንግስት አጣርቶ ኃላፊነት ወስዶ በትክክል የሆነውን ነገር ከዛ ደግሞ ህግና ስርዓት እንዲያስከብር ነው። እንደዚህ አይነት ነገሮች አሉባልታ ሆነው የተለየ እይታ ፈጥረው እንትን ከሚሉ ግልጽ ቢደረጉ መልካም ነው ብለን እናስባለን። በጉዳዩ ላይ ከአዲስ አበባ ፖሊስ ማብራሪያ ለማግኘት የከተማዋ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ታደሰ የእጅ ስልክ ላይ ደውለን ጠዋት ስብሰባ ላይ እንደሆኑ በጽሁፍ የገለጹልን ሲሆን ከቆይታ በኋላ ደጋግመን ስንደውል ስልካቸው ጥሪ ባለመቀበሉ ጥረታችን አልተሳካም። በትናንት ምሽት መግለጫው በተኩሱ ሳቢያ አካላዊ ጉዳት ስለመድረስ አለመድረሱ ያልጠቀሰው የከተማዋ ፖሊስ ለተፈጠረው የዜጎች ድንጋጤና መረበሽ ይቅርታ ጠይቋል። በቀጣይ ተመሳሳይ ችግሮች እንዳይፈጠሩ ከፍተኛ ጥንቃቄ እና የማስተካከያ እርምጃ የሚወሰድ መሆኑን ለመግለጽ እንወዳለን ሲልም አክሏል። ስለ ጉዳዩ መረጃ የጠየቅናቸው የፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ በበኩላቸው ለጊዜው የአዲስ አበባ ፖሊስ የሰጠው መግለጫ በቂ እንደሆነ ጠቅሰው የፌዴራል ፖሊስ ስለ ጉዳዩ ማጣራት እያደረገ እንደሚገኝ ነግረውናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የርጅን ዲሬክተር ሰላማዊት ግርማይ በጉዳዩ ላይ ተጠይቀው ሶርስ ላይ አይተነዋል ያው ቀጥታ እኛ ጋር የመጣ ቤት እታይ የለም ዘንድ ክትትል ጀምረናል። ያው ስለሰማ ነው መረጃውም ማለት ነው። ምርመራ የሚያስጀምር ነገር ካለን ያው እናያለን ማለት ነው። ግን ክትትል እያረግን ያለ። በተያያዘ መንግስት የኦሮሞ ነፃነት ሰራዊት አካል ከነበሩ ታጣቂ ኃይሎች ጋራ ያደረገውን የሰላም ስምምነት ያደነቀው ኢዜማ፣ ሆኖም ስምምነቱ ግልጽነት ሊኖረው ይገባል ብሏል። ከለውጡ ጊዜ ጀምሮ ጫካ ገብተው የነበሩ ኃይሎች ወደ አገር ቤት እንዲገቡ ሲደረግ የነበረው የሰላም ስምምነት ግልጽ ባለመሆኑ ምክንያት ዘላቂ ሰላም መረጋገጥ አልቻለም ያለው ፓርቲው በተለይ በኦሮሚያ ክልል አሁን የሚታየውን የሰላም እጦትና የትጥቅ ትግል እንቅስቃሴ የወለደው ይኸው ከዘላቂ ሰላም ይልቅ ለፖለቲካ ትርፍ ያጋደለ ግልጽነት የጎደለው ሕግና ስርዓትን ያላከበረ አሰራር እንደሆነ ሊታወስ ይገባል ሲልም ገልጿል። የአሁኑ ስምምነትም ግልጽ እንዳልሆነ የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም አመልክተዋል። አሁን ያለው ስምምነት ምን እንደሆነ በግልጽ ቀርጹንም ይዘቱንም በውስጡ በውስጥ የያዛቸውንም ያቅፈውንም ሀሳብ ምንድን ነው የሚለው ነገር ላይ ምንም የጠራ አመለካከት የለም። የሚታዩ አንዳንድ እንቅስቃሴዎችም ደግሞ ከዚህ ጋር ጥያቄ ውስጥ የሚያጭሩ ናቸው። ለምሳሌ አንዳንዶቹ ተጠቂዎች የሀገር መከላከያ ልብስ ለብሰው ይታያሉ። ይሄ ምን ማለት ነው የሚለው በራሱ ትልቅ ጥያቄ አለው። የተጠያቂነት ደግሞ ጉዳዮችም ይነሳሉ። ስለዚህ እነዚህ ሁሉ ጉዳዮች ተነስተው ግልጽ ባልሆነ ሁኔታ ላይ ለስፔኩሌሽን ለግምትና ለመላመድ ከመዳረግ ይልቅ እንደዚህ አይነት ነገሮች ለሕዝብ ግልጽ መደረጋቸው የሚመጣውንም ተጠያቂነት ወደፊትም ዘላቂ ሰላምን ለማረጋገጥ ጠቃሚ ነው ብለን ስላሰብን እሱን ነው አንድ ያነሳ ነው። በዚህ ጉዳይ ላይ ከኦሮሚያ ክልል መንግስት አስተያየት ለማግኘት ያደረግነው ጥረት የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ሀይሉ አዱኛ ለስልክ ጥሪ ምላሽ ባለመስጠታቸው አልተሳካልንም። የኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ እና የኦሮሞ ነጻነት ሰራዊት ዋና ስራ አስፈጻሚ ኮሚቴ አባል እና የማዕከላዊ ክልል የጦር አዛዥ የነበሩት ጃል ሰኝ ነጋሳ ከሳምንት በፊት እሁድ ህዳር 22 ቀን የሰላም ስምምነት ውል መፈረማቸውን ተከትሎ መንግስት በሺዎች የሚቆጠሩ ያላቸው ታጣቂዎች ከጫካ ወደ ስልጠና ማዕከላት እየተጓጓዙ እንደሆነ ገልጿል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ